መንግስት ህግና ስርዓትን ማስፈን ቀዳሚ ተግባሩ እንደሆነ አውቆ የህግ በላይነትን በመላ አገሪቱ እንዲያሰፍን የአማራ ምሁራን መማክርት ጉባኤ ጠየቀ። ከሰሞኑ በኢትዮጵያ አንዳንድ አካባቢዎች በተከሰተ ግጭት የተሳተፉ ግለሰቦችና ተቋማት በህግ ተጠያቂ እንዲሆኑም ጥሪ አቅርቧል። አስቴር ምስጋናው ናት ከባህር ዳር ዘገባውን ያደረሰችን የአማራ ምሁራን መማክርት ጉባኤ በባህር ዳር ከተማ ለሁለት ቀናት ያህል ያካሄደውን ጉባኤ ሲያጠናቅቅ ባወጣው የጽሁፍ መግለጫና በመማክርቱ ፕሬዚዳንት በኩል የተሰጠው ማብራሪያ ከሰሞኑ በሀገሪቱ አንዳንድ ቦታዎች በተለይም በኦሮሚያ በአዲስ አበባ ዙሪያ እንዲሁም በድሬዳዋ አካባቢ ማንነትንና ሃይማኖትን መሰረት ባደረገው ጥቃት የብዙ ንጹሀን ዜጎች ህይወት ተቀጥፏል። የሀብትና ንብረት ውድመትም ተከስቷል። ይህ ተግባር ደግሞ በመልካም እሴቶቻቸው ተከባብረው የኖሩ ኢትዮጵያውያንን የሚገልጽ ሳይሆን የጥቂት የጥፋት ኃይሎች ሴራ ነው ማለት ጉባኤው እንዳወገዘው የመማክርቱ ፕሬዝዳንት ዶክተር ገበያው ጥሩ ነህ ተናግረዋል። ዶክተር ገበያው አያይዘውም በእንዲህ አይነት ክስተት የመንግስት ቀዳሚ ስራ ህግና ስርዓትን ማስፈን መሆኑን ጠቁመው በጥቃቱ በአንድም ሆነ በሌላ መልኩ የተሳተፉ ግለሰቦችም ሆነ ተቋማት በህግ ተጠያቂ እንዲሆኑ ጉባኤው በአጽንኦት እንደመከረ ገልጸዋል። ሀገሪቱ አሁን ባለው ሁኔታ ከቀጠለች ለትውልድ የሚተላለፍ ሀገር እንደማይኖር በመረዳት መላው የኢትዮጵያ ህዝብ ከዚህ አስከፊ ችግር ለመውጣት ራሱንና ቤተሰቡን መለወጥ እንዳ እንዳለበት አስረድተዋል። ሰውን ማህበረሰብንና ድርጅትን በዘላቂነት በመለወጥ ተግባር ላይ ማተኮር አለብን የሚለው ያው ትልቅ ዋጋ የሰጠ ነው። እኛ ስንለወጥ ብቻ ነው ሀገራችን ምድራችን የሚለወጥ ነው የሚለው በጣም ወሳኝ ስለሆነ እዚህ ላይ ትኩረት አድርገን መስራት አለብን የሚለው ያው ትልቁ የመማክርት ጉባኤው ትኩረት መሆኑን ሊገልጽላችሁ ፈልጌ ነው። ምድራችን ውስጥ ያለውን ቀውስ ስታየው ጥቂት ረባሾች በጣም ድምጻቸው ስለጮኸ ብዙ ስለሚመስሉን አብዛኛው ጨዋ ህዝብ ደግሞ ዝም ከማለቱ የተነሳ ጥቂት ስለሚመስለን ብቻ ነው። ይሄ ዝም ያለው አብዛኛው ጨዋው ኢትዮጵያዊ ድምፁን ማሰማት አለበት ብለን እናምናለን። ያ ከሆነ የሚረብሹትና ጥቂት የሆኑት ድምጻቸውን ስላወጡ ብቻ ብዙ የሚመስሉት ትንሽ መሆናቸው ይታወቃል። ያን ጊዜ ጉልበታቸውም ይደክማል። ግን ይሄ እነዚህን ረባሾችን ተከትሎ የሚወናበደው ወጣት ጨዋዎቹ፣ አሁን ጥቂት የመሰሉት ካለመናገራቸው የተነሳ ግን ብዙ የሆኑት መናገር ቢጀምሩ ወጣቱ እነዚህን መስማት ይጀምራል እና አሁን ሰሞኑንም የተካሄደው ነገር ከዚህ የተለየ ያደለም። ስለዚህ ትልቁ መፍትሄ ሁሉም ሰው ያገባኛል ብሎ መነሳት አለበት። በመጨረሻም ጉባኤው በግጭቱ ምክንያት ህይወታቸውን ላጡ ሀብትና ንብረታቸው ለወደመባቸው ዜጎች የተሰማውን ጥልቅ ሐዘን ገልጾ መጽናናትን ተመኝቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር